The Voice of America. የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19፣ በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ ፕሮግራማችን ጀመረ። የዩናይትድ ስቴትስን የሶሪያ ድብደባ አጋሮቿ ደገፉ፣ ሩሲያ ተቃወመች። የኬሚካል መሳሪያ ጥቃት ለማድረስ የሶሪያ ኃይሎች በተነሱበት የአየር ኃይል መንደርደሪያ ላይ ያነጣጠረ ወታደራዊ ጥቃት እንዲፈጸም አዝዣለሁ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ከተናገሩት የተወሰደ ነው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። በሁለተኛው አጋማሽ ዝግጅቶቻችን ደግሞ አፍሪካ በጋዜጦችና ሰጣገባ መደበኛዎቹ ናቸው። አርብ መጋቢት 29 ቀን 2009 ዓ ም ነው ዛሬ። ጤና ይስጥልና አድማጮች እንደምን አምሽታችኋል? ተረኞቹ የፕሮግራም አስተናጋጆች እኔ ሰለሞን ክፍሌና እኔም አዲሱ አበበንም መልካም ምሽት እንዲሆኑላችሁ በመመኘት አሁን ወደ ዜናው እናልፋለን። ዩናይትድ ስቴትስ ትላንት ሌሊት በአንድ የሶሪያ የአየር ኃይል መደብ ላይ ያደረሰችውን ጥቃት የአውሮፓ አጋሮቿ ሲደግፉ ሩሲያ የወረራ አድራጎት ነው ስትል አውግዛለች። ዩናይትድ ስቴትስ የሚሳይል ድብደባውን የፈጸመችው ከሁለት ቀናት በፊት የሶሪያው ፕሬዚደንት ባሻር አልአሳድ ኃይሎች በአማጽያን በተያዘችው ኢድሊብ ከተማ ላይ ላደረሱት የኬሚካል ጦር መሣሪያ ድብደባ አጸፋ መሆኑን ፕሬዚደንቷ ተናግረዋል። በኬሚካል ጥቃቱ መቶ የሚሆኑ ሰላማዊ ሰዎች ተገለዋል። ያለፈው ሌሊት ድብደባ ዩናይትድ ስቴትስ በሶሪያ መንግሥት ኃይሎች ላይ በቀጥታ የሰነዘረችው የመጀመሪያው ጥቃት ነው። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ለቻይና ዋቻቸው ዢ ፒንግ ክብር ትናማታ ፍሎሪዳ ውስጥ ባደረጉት የራት ግብዣ ላይ ሲናገሩ ከእንግዳው ያገኘሁት አንድም ነገር የለም ብለዋል። አክለው ግን ሁለቱ መሪዎች ቀደም ሲል ባደረጉት ውይይት ፈጥነው ወዳጅነት መመስረታቸውንና ወደፊትም በጣም ጥሩ ግንኙነቶች እንደሚኖራቸው ተንብየዋል። ፕሬዚዳንት ዢ ጋዜጠኞች በተገኙበት በማር አላጎ ግብዣ አዳራሽ የሰጡት አስተያየት የለም። ሚስተር ትራምፕም ስለ ሶሪያና ሰሜን ኮሪያ ለቀረቡ ጥያቄዎች ምላሽ አልሰጡም። ቀደም ሲል ግን ፕሬዚዳንት ትራምፕና የአስተዳደራቸው አባላት የሰሜን ኮሪያን ኒውክለር ጦር መሳሪያ ግንባታ አስመልክቶ ቻይና በፒዮንግያንግ ላይ ተጽዕኖ ታሳድራለች ብለው ተስፋ እንደሚያደርጉ በግልጽ ተናግረዋል። ስላ ቲካሆክ ዘገባ ልካልናለች። አዳነች ፍሳዬ ታቀርባለች። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በንግድና በፋይናንስ ጉዳይ ላይ ቻይናን እንደሚጋትሩ ዝተው የነበረ ቢሆንም ለቻይናው መሪ የሞቃ አቀባበል አድርገዋል። የቻይናው ፕሬዚደንት ሺ ጂንፒንግ የትራምፕ መዝናኛ ቤት በሚገኝበት ማራላጎ ሲገቡ እንኳን ደህና መጡ የሚሉ አርማዎችን የያዙ ሰዎች በጥሩ መንፈስ ተቀብለዋቸዋል። በሌላ በኩል ደግሞ የቻይናን የሰብአዊ መብት አያያዝን የሚነቅፉ ተቃዋሚዎች ተሰልፈዋል። ከተቃዋሚዎቹ አንዱ ሽንዋ ዢንግ ስለ ዝግጅታቸው ገልጸዋል። ከሁለት ቀናት በፊት ነው እዚህ የደረስ ነው። ይህን ቦታ በሚገባ አጥንተነዋል። ከባድ ቢሆንም መሰናክሎቹን አልፈን የቻይናው ፕሬዚደንት ረዳቶች ተቃውሟችንን ለማየት እንዲችሉ እናደርጋለን። ረዳቶቹ የቻይና የአካባቢ ባለሥልጣኖች የሚያደርጉትን መጥፎ ነገር ተረድተው ፕሬዚደንቱ ፍትሕ እንዲኖር እንዲያደርጉ እንዲማጸኑ ጥሪ እናቀርባለን። የኒው ጀርዚ ክፍለ ግዛት ተወካይ የምክር ቤት አባል ክሪስ ስሚት ፕሬዚደንት ትራምፕ ስለ ቻይና የሰብአዊ መብት አያያዝ ጉዳይ ለቻይናው ፕሬዚደንት ማንሳት አለባቸው ብለዋል ሰሜን ኮሪያ በደቡብ ኮሪያና በሌሎችም ሀገሮች ላይ ስለምደቅነው አደጋ እንደሚያነሱ እናውቃለን። ይሁንና ስለ ሰብአዊ መብት ጉዳይ በኦባማ አስተዳደር ወቅት ያልተደረገውን አይነት ጠንካራ ገጽታ ባለው መልክ ሊያነሱባቸው ይገባል ብለዋል። ክሪስ ሚት አያይዘውም የቻይና እቃዎች በዩናይትድ ስቴትስ ትልቅ ገበያ ስላላቸው ቻይና የሰብአዊ መብት አያያዟን ካላሻሻለች ትራምፕ ገበያውን ሊቀንሱ ይችላሉ ብለዋል። ተንታኞች በበኩላቸው የቻይናው ፕሬዝደንት ወደ ዩናይትድ ስቴትስ የመጡት በሚገባ ተዘጋጅተው ነው ይላሉ። ዩንሳን የተባሉ ተንታኝ ትራምፕ አሻሽላለሁ ላሉት መሰረተ ልማት ገንዘብ ያስፈልጋቸዋል። ቻይና ታዲያ መዋለ ንዋይ በማፍሰስ ልትረዳ ትችላለች ብለዋል። ካምቦዲያ ዲፕሎማሲያዊ ግንኙነቷን ይበልጥ ወደ ቤይጂንግ እያዞረች መሆኗን ያመለከተ ነው የተባለ እርምጃ በመውሰድ ለረጅም ጊዜ ከዩናይትድ ስቴትስ ስታገኝ የቆየችውን የወታደራዊ ልማት እርዳታ ሰርዛለች። ንጉሣዊው የካምቦዲያ መንግሥት ይበልጡኑ ሲቢስ በመባል የሚታወቀውን ተንቀሳቃሽ የዩናይትድ ስቴትስ ኔቪ ግንባታ ባታሊዮን ተልእኮ ላልተወሰነ ጊዜ ለማቋረጥ ከውሳኔ መድረሱን ለአሜሪካ ኤምባሲ ያስታወቀው ባለፈው ሳምንት ነው። ተልእኮው እንደ አውሮፓውያን ዘመን አቆጣጠር ከ2008 ዓ.ም ጀምሮ በካምቦዲያ ራቅ ብለው በሚገኙና ልማት ባልደረሳቸው አካባቢዎች ለሚኖሩ ማኅበረሰቦች አገልግሎት የሚሰጡ ፕሮጀዎችን ሲያካሄድ እንደነበር ይታወቃል። የካምቦዲያ መንግሥት ፕሮግራሙን ለማቋረጥ የደረሰበት ውሳኔ ምን እንደሆነ ግን በግልጽ አላሳወቀም። በዚህ የያዝነው አውሮፓውያኑ ዓመት መጀመሪያ ላይ ግን ካምቦዲያ ከዩናይትድ ስቴትስ ጋር በጋራ ማድረግ አቅዳ የነበረውን ወታደራዊ ልምምድ መሰረዟ ይታወሳል። ጠቅላይ ሚኒስትሯ ሁን ሴንም ሀገራቸው ከ1970 ጀምሮ ያለባትን የ500 ሚሊዮን ዶላር እዳ እንድትሰርዝላት አሜሪካን ሲያግባቡ እንደነበር ተዘግቧል። ፕሬዚዳንት ጄኮብ ዙማ ከስልጣን እንዲወርዱ በመጠየቅ ሁሉንም የህብረተሰብ ክፍል ያሳተፈ ትዕይንተ ህዝብ ዛሬ በመላ ደቡብ አፍሪካ ተካሂዷል። አብዛኛዎቹ ህዝባዊ ስብሰባዎች ሰላማዊና ስርዓት የተከተሉ እንደነበሩ ባለሥልጣናቱ ተናግረዋል። የአካባቢው ዜና ማሰራጫዎች ግን ፖሊስ ማዕከላዊ ጆሐንስበርግ ውስጥ በዙማ ደጋፊዎች ላይ የፕላስቲክ ጥይት ተኩሷል ብለዋል። ተቃዋሚ ሰልፈኞች ዙማ ስልጣን ይልቀቁ ሲሉ ፈክረዋል የገዢው ፓርቲ ዋና ግዛት ናት በምትባለው በፖልኩዌን ከተማ በርካታ ቁጡ ሰልፈኞች ጎማዎችን አቃጥለዋል በኬፕታውን ሊቀጳጳስ ደዝመንድ ቱቱ በህዝብ ዘንድ ያላቸውን ተደማጭነት በጸረ ዙማ የተቃውሞ ሰልፍ ላይ ተጠቅመውበታል በዚያ ሰልፈኞች ሰንደቅ ዓላማ ሲያውለበልቡና ምክር ቤቱን እንደ ሰንሰለት እጅ ለእጅ በመያዝ ከበውት ታይተዋል መንግስት ባደራጀው የስኮላርሺፕ ፕሮግራም ዚምባብዌ በሚገኘው የሐራሬ ቴክኖሎጂ ተቋም እንዲሰለጥኑ የተላኩ ተማሪዎች የጁባ ባለሥልጣናት ክፍያውን ባለማሟላታቸው ወደ ሀገራቸው ለመመለስ ተገደዋል። ሀያ ዘጠኙ የደቡብ ሱዳን ተማሪዎች ከአንድ ሳምንት በፊት ካምፓሱን ለቀው መውጣት የተገደዱት መንግሥታቸው ላለፉት ሦስት ወራት ሊከፍልላቸው የሚገባውን በመቶ ሺዎች የሚቆጠር ክፍያ መላክ ባለመቻሉ ነው ብለዋል። ለደቡብ ሱዳን የባህልና ትምህርት ክፍል ከአራር የቴክኖሎጂ ተቋም የተላከውን ደብዳቤ ያየው የአሜሪካ ድምፅ የደቡብ ሱዳን አገልግሎት ኢንፎከስ ፕሮግራም ተቋሙ 241894 ዶላር ያልተከፈለው መሆኑን ይገልጻል። በስዊድን መገናኛ ብዙሃን ዘገባ መሰረት አንድ ከባድ መኪና ማዕከላዊ ስቶክሆልም ውስጥ የሚገኝ የገበያ አዳራሽ ደርምሶ በመግባት በርካታ ሰዎች ላይ ጉዳት ደርሷል። አሶሺየትድ ፕሬስ የዜና ወኪልም ያረጋገጠው ዜና በዛሬው አደጋ ሶስት ሰዎች ህይወታቸውን እንዳጡ ነው። ኤስቲቪ የተሰኘው የስዊድን ዜና ማሰራጫ በበኩሉ በግጭቱ ወቅት ተኩስ ተሰምቷልም ብሏል። አንድ መኪና አሽከርካሪ ማዕከላዊ ስቶክሆልም ጎዳና ላይ ሌሎች ሰዎችን ጭኖ እንደሄደ የሚገልጥ ሪፖርት ቀደም ሲል ደርሶት እንደነበር የስዊድን ፖሊስ አስታውቋል። ፕሬዚደንት ዶናልድ ትራምፕ ለጠቅላይ ፍርድ ቤቱ ያጯቸው ዳኛ ኒል ጎርሱች ሴኔቱ ውስጥ በተካሄደና በአብዛኛው የፓርቲ መስመርን የተከተለ ነው በተባለለት ስርዓት 54 ለ47 በሆነ የድምፅ ብልጫ ሹመቱ ጸድቆላቸዋል ምክትል ፕሬዚደንቱ ማይክ ፔንስ በሴኔቱ የድምፅ አሰጣት ስነ ስርዓት ላይ ተገኝተዋል በመጨረሻም ዜና አረፍት የአራተኛ ክፍለ ጦርን ለረዥም ዓመታት የመሩት ሌፍትናንት ጄኔራል ጃጋማ ኬሎ ከዚህ ዓለም በሞት ተለዩ ጀኔራል ጀገማ በደረሰባቸው ሕመም በጦር ኃይሎች ሆስፒታል ሲረዱ ቆይተው ዛሬ ማለዳ ላይ ነው በ97 ዓመታቸው ከዚህ ዓለም በሞት የተለዩት። የጀኔራል ጀገማ ኬሎ የቀብር ስነ ስርዓት በመጪው እሁድ በቅዱስ ስላሴ ካቴድራል እንደሚፈጸም ከቤተሰብ ያገኘነው መረጃ ያመለክታል። አድማጮች የጀኔራሉን ህይወት በተመለከተ ወደፊት ሰፋ ያለ ዝግጅት እንደምናቀርብ ከወዲሁ እንገልጣለን። ዜናውም አበቃ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው አስተናጋጆች ሰለሞን ክፍሌና አዲሱ አበበ ነን አሁን በቀጥታ ወደ ዕለቱ አብይ ርዕስ ዩናይትድ ስቴትስ ትላንት ሌሊት በአንድ የሶሪያ የአየር ኃይል መደብ ላይ ያደረሰችውን ጥቃት የአውሮፓ አጋሮቿ ሲደግፉ ሩሲያ የወረራ አድራጎት ነው ስትል አውግዛለች ዩናይትድ ስቴትስ የሚሳይል ድብደባውን የፈጸመችው ከሁለት ቀናት በፊት የሶሪያው ፕሬዚደንት የባሻር አልአሳድ ኃይሎች በአማጽያን በተያዘችው ኢድሊብ ከተማ ላይ ላደረሱት የኬሚካል ጦር መሳሪያ ድብደባ አጸፋ መሆኑን ፕሬዚደንቷ ተናግረዋል። በኬሚካል ጥቃቱ መቶ የሚሆኑ ሰላማዊ ሰዎች ተገለዋል። ያለፈው ሌሊት ድብደባ ዩናይትድ ስቴትስ በሶሪያ መንግስት ኃይሎች ላይ በቀጥታ የሰነዘረችው የመጀመሪያ ጥቃት መሆኑ ነው። ሪፖርተሮቻችን ከተለያዩ አካባቢዎች ያጠናቀሯቸውን ዘገባዎች ሰሎሞን አባተ አቀናጅቶ አዘጋጅቶታል። ከማለዳው ዐሥር ሰዓት ከአርባ ደቂቃ ላይ የሜዲቴራኒያን ሰማይ እጅግ በደመቁ የብርሃን ኳሶች ተጨናነቀ። ወዲያውም የሶሪያዊቱ ምዕራባዊ ከተማ ሻይራት የአየር ኃይል መደብ የእሳት ዝናብ ወረደበት። ሜዲቴራኒያን ባህር ላይ የሚገኙ ሁለት የባህር ኃይሉ አውዳሚ መርከቦች 59 ቶማሆክ ተምዘግዛጊ ሚሳይሎችን ያለማቋረጥ አወረዱም። ከድብደባው በኋላ የዩናይትድ ስቴትሱ መሪ የቻይናውን ፕሬዚደንት ሲጂንፒንግን እያስተናገዱ ባሉባት ደቡባዊቱ ግዛታቸው ፍሎሪዳ ከማራላጎ መዝናኛ ለጋዜጠኞች በሰጡት መግለጫ ወታደራዊውን እርምጃ ማዘዛቸውን አስታውቀዋል። ድብደባውን ለዩናይትድ ስቴትስ ብሔራዊ ደህንነት ሲባል የታዘዘ መሆኑንም ተናግረዋል። ፕሬዚደንቱ በዚህ ምሽት በሶሪያ የኬሚካል መሣሪያ ጥቃት ለማድረስ የሶሪያ ኃይሎች በተነሱበት የአየር ኃይል መንደርደሪያ ላይ ያነጣጠረ ወታደራዊ ጥቃት እንዲፈጸም አዝዣለሁ። የሶሪያ መንግሥት ኃይሎች በአማጺያን በተያዘችው ኢድሊብ ላይ አድርሰዋል የተባለውን ሳሪን እንደሆነ የተነገረ የመርዝ ጋዝ ጥቃት እጅግ ስልጣኔ የጎደለውና አርመንያዊ ሲሉ ጠርተውታል። ፕሬዚደንት ትራምፕ ረዳት የሌላቸውን ወንዶች ሴቶችና ሕፃናትን ሕይወት አፍኖ ነጥቋል ብለዋል። ፕሬዚደንቱ ትራምፕ አክለውም የሶሪያውን ፕሬዚደንት ባሻር አልአሳድን ምግባርና ጠባይ ለመለወጥ ቀደም ሲል ለዓመታት የተደረጉ ጥረቶች ሳይሳኩ ቀርተዋል ብለው ሶሪያ ውስጥ ያለው መከራ እንዲያበቃ ለማድረግ ዓለም አቀፉ ማኅበረሰብ አብሯቸው እንዲሆን ጠይቀዋል። ድብደባው ገዳይ የሆኑ ኬሚካል መሳሪያዎችን ስርጭት ለመቆጣጠርና ለማቆም ለዩናይትድ ስቴትስ ቁልፍ ብሔራዊ ደህንነት ሲባል የተወሰደ እርምጃ ነው። የሶሪያ ቴሌቪዥን የአሜሪካን ጥቃት የወረራ አድራጎት ሲል ጠርቶታል። የባህር ኃይላቸው ያደረሰውን ድብደባ እንደሚያዙ ፕሬዚደንት ትራምፕ ቀድመው ባያሳውቁም እርሳቸውና ሌሎች የጸጥታ ባለሥልጣኖቻቸው በሶሪያ መንግሥት ላይ ትናንት ቀኑን ሙሉ ዛቻ ሲያሰሙ መዋላቸውን ኢዛቤላ ኮኮሊ ዘግባለች። ዶናልድ ትራምፕ ልሊቱን የወሰዱት እርምጃ ቀደም ሲል እንደ እጩም እንደ ተመራጭ ፕሬዚደንትና በኋላም ፕሬዚደንት ሆነው ከያዙት ለሰባት ዓመታት በዘለቀው የሶሪያ የእርስ በርስ ጦርነት ውስጥ የአሜሪካን ተጎትቶ መግባት ከሚቃወሙበት አቋማቸው አስደናቂ የሆነ መታጠፍ እንደሆነ እየተነገረ ሲሆን፣ የአሁኑን ጥቃት እንዲፈጽሙ ያነሳሳቸው በኬሚካል ጥቃቱ የተገደሉ ሕፃናትን የሚያሳዩ ፎቶዎችና ቪዲዮዎች መሆናቸው ተዘግቧል። ያንን የኬሚካል መሳሪያ ጥቃት ለሰው ልጅ ውርደት ሲሉ ጠርተውታል። ፕሬዚደንት ትራምፕ የሶሪያ መንግሥትም መተላለፍ የማይገባቸውን ብዙ መስመሮች የጣሰበት አድራጎት እንደሆነም ተናግረዋል። እንግሊዝ፣ ጀርመን፣ ፈረንሳይ፣ ሳዑዲ አረቢያ፣ እስራኤል፣ ጃፓን ዋሽንግተን የፈጸመችውን ድብደባ እንደሚደግፉ በይፋ ተናግረዋል። የጀርመን ቻንስለር አንጌላ መርከል፣ የፈረንሳይ ፕሬዚደንት ፍራንሷ ኦላን የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ለእርምጃው ያላቸውን ድጋፍ ያለ ቃል አቀባይ ነው ያሳወቁት። የቱርክ ፕሬዚደንት ራጅብ ኤርዶዋን በሶሪያው አገዛዝ ላይ ይበልጥ ጠንካራ የሆኑ እርምጃዎችን ለመውሰድ ከዋሽንግተን ጋር ለመስራት ዝግጁ መሆናቸውን አሳውቀው ሩሲያ ለደማስቆ እየሰጠች ስላለችው ድጋፍም ወቀሳ አሰምተዋል። ኢራን ድብደባውን በብርቱ አውግዛ በተናጠል የሚወሰድ እርምጃ አደገኛ አሰናካይና የዓለም አቀፍ ሕግን መርሆች የሚጥስ ነው ብላለች። ለአሳድ መንግሥት የወታደሮችና የአየር ድጋፍ የምትሰጠው ሩሲያ የዩናይትድ ስቴትስን ወታደራዊ እርምጃ አውግዛ የወረራ አድራጎት ስትል ጠርታዋለች። እንዲህ አይነቱ አድራጎት ቀደም ሲል ሽብር ፈጠራን መዋጋት ነው ይባል ከነበረ፣ አሁን ግን በሉዓላዊቱ ሶሪያ ላይ የተፈጸመ ግልጽ የወረራ አድራጎት ነው። የሩሲያ የውጭ ጉዳይ መስሪያ ቤት ቃል አቀባይ ማሪያ ሣሮቫ ናቸው የሰማችኋቸው። በሌላ በኩል ግን ሁሉም ወገኖች ችግሮችን ለመፍታት ከፖለቲካዊ መፍትሄዎች ጋር ብቻ እንዲጣበቁ የቻይና የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ አሳስበዋል። አድማጮች፣ ቀጣዩ የመጽሔት ትንታኔ ርዕስ ወደ ኢትዮጵያ ይወስደናል። በኢትዮጵያ ሶማሌ ለተከሰተው ድርቅ ምላሽ ከመስጠት አንጻር የውሃ አቅርቦት ዋናው ጉዳይ መሆኑን የክልሉና የአሜሪካ ኤምባሲ ባለሥልጣናት ተናግረዋል። ይህም ሆኖ ክልሉ ከውሃ አቅርቦት አንጻር የዛሬ 15ና 20 ዓመት ከነበረው በተሻለ ሁኔታ ላይ እንደሚገኝ ተገልጿል። ጉብኝቱ በአንድ በኩል የድርቁን አስከፊነት፣ በሌላ በኩል ደግሞ ተስፋ ሰጪ እንቅስቃሴዎችን የተመለከቱበት እንደሆነ በአዲስ አበባ የዩናይትድ ስቴትስ ኤምባሲ ጉዳይ ፍጻሜ አስረድተዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። ከዶሎ ዞን ዋርዴር ከተማና አጎራባች ወረዳዎች የመጡ ነዋሪዎች በአካባቢው ለተገኙት የዩናይትድ ስቴትስ ኤምባሲና ዩኤስኤአይዲ የስራ ኃላፊዎች አቀባበል እያደረጉ ነው። እነርሱ እንደሚሉት በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ የተጠገነው የቧንቧ ውሃ ማከፋፈያ ድርቁን ለመቋቋም አስችሏቸዋል። የሰባት ልጆች እናት የሆኑት አሚና መሐመድ አብዱሌ ይህንኑ ነው ለአሜሪካ ድምፅ ያብራሩት። ዋኑ ከፋይ ብይባ ላይ ዋኑ ዋኑ ከተገኘ በኋላ ብዙ ይሄ መቆፈሩ በፊት በጣም ተቸገር ነበር። እንስሳሻችን ሁሉም አልቆ ነበር። የተወሰነ ትንሽ ነቀር ነው የቀረው በድርቁ ምክንያት። ከጎረቤት ቤት ጀረር ዞን ወረዳዎች የመጡ ሰዎች ሳይቀሩ በዚህ የቧንቧ ውሃ እንደሚጠቀሙ ከብቶቻቸውንና ግመሎቻቸውን እየያዙም እንደሚመጡ ነዋሪዎቹ ገልጸዋል። የዋርዴር ከተማ ነዋሪ የሆኑት ሐኪም ሼክ ኢብራሂም إيه نو قالت نو نو نو نو نو نو نو نو نو آن نو نو نو نو نو نو نو بس نو نو نو نو نو نو نو نو نو نو نو نو نو نو نو نو نو ጀረር ባት ወረዳ እንዲሁም ከሌላ ጀረር ዞን የሚባል አራት ወረዳ አጠቃላይ አራትና ሰባት አስራ አንድ ወረዳ በልኡካን ቡድኑ የተጎበኘው የዋርዴር የውሃ ማከፋፈያ ቧንቧ የዩናይትድ ስቴትስ መንግስት በተለያዩ አጋሮቹ ጭምር ከሚያካሂዳቸው መሰል ፕሮጀክቶች አንዱ መሆኑ ተገልጿል። ድርቁ ያስከተለውን ጉዳትና እየተሰጠ ያለውን ምላሽ የተመለከቱት በአዲስ አበባ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ ፒተር ቭሩማንም የውሃ አቅርቦት ዋናው ጉዳይ መሆኑን ነው ለአሜሪካ ድምፅ ያብራሩት። በአጠቃላይ ለሰዎች አሳሳቢ የሆነው ትልቁ ጉዳይ ውሃ ይመስለኛል። ከጉዟችን ዋነኛ ትኩረቶች አንዱም የምግብ ስርጭቱ ብቻ ሳይሆን፣ እዚህ ባለንበት ከተማ ያ ስርጭት ሲካሄድ እየተመለከትን ነው፤ ነገር ግን ሰዎች እንዴት ውሃ እያገኙ እንደሆነ መመልከት ነው። ከዚህ አንጻር አገራቸው የበኩሏን እያደረገች መሆኑንም ጠቁመዋል። የኢትዮጵያ ሶማሌ ብሔራዊ ክልል ፕሬዝዳንት አብዲ መሐመድ ኦማርም የዩናይትድ ስቴትስ መንግስት በዓለም አቀፍ የህይወት አድን ኮሚቴ አይአርሲ አማካኝነት በዚሁ በውሃ አቅርቦት ዘርፍ የሰራቸውን ስራዎች በምሳሌነት ጠቅሰዋል። ትልቅ ስራ ሰርታል። ለምሳሌ ሀልጂድ የሚባል ውሃ ጉድጓድ እነሱ ነው የቆፈሩት፣ በዩኤስአይድ ድጋፍ ማለት ነው። በዩኤስ ድጋፍ እንደገና ደግሞ ብርቆት ወረዳ ያለው ውሃ ጉድጓድ፣ ገርጓን የምትባል ቀበሌ ያው በዩኤስአይድ ነው የተቆፈረው ማለት ነው። ሌላ ሀልጂድ የሚባል አን ወይ 30 ሆት ስፖት ኤሪያ ጥሩ ጥሩ። ይህ ደግሞ ባለፈው እኛ ነው የጠየቁ ነው ኤንጂዎቹ ወደ ውሃ ቁፎራ መግባት አለባቸው ብለን በጠየቅነው መሰረት መልስ ሲሰጡ እነሱ ሶስት ናቸው። በፌዴራሉና በክልሉ መንግስታት እንደዚሁም በአጋሮች አማካኝነት የተሰሩ ስራዎች የአካባቢውን የውሃ አቅርቦት ችግር በአንጻራዊ መልኩ እየቀነሱ መምጣታቸውን አቶ አብዲ ተናግረዋል። አሁን ያለው የውሃ አቅርቦት ሁኔታም ከ15ና 20 ዓመታት በፊት በተከሰተው ድርቅ ወቅት ከነበረው እጅግ የተሻለ መሆኑን ያብራሩት ምሳሌ ድሮ የውሃ ጉድጓሮች የለንም፣ አሁን ውሃ ጉድጓር አለን ለምሳሌ እዚህ አካባቢ ያለ አንደርግራውንድ ወተር አለን ማለት ነው። ስለዚህ ድሮ በቃ ሶማሌ ድርቅ ሲከሰት ብዙ ሰው የሚያልቀው ውሃ ለመኖር አሁን ውሃ አለን፣ ግን ውሃው ያሉት የተመረጠ አካባቢ ነው፣ ሁሉም አይደሉም። ያንን ከዛ ወስደን ነው የምናከፋፍለው። አሁን በቦቴ ወተር ትራኪንግ በቃ የውሃ መቅዳት እያዝ ነው። ድሮ ለምሳሌ ጅጅጋ እስከ ዶሎ ዞን ሞርዴን 500 ኪሎ ሜትር ነው። 500 ኪሎ ሜትር ነበር ውሃ የሚቀዳው ከጅጅጋ ወርዴር 500 ኪሎ ሜትር ነው። የዛሬ 15 ዓመት 20 ዓመት ድርቅ ለወርዴር ከጅጅጋ ነበር የሚቀዳው ውሃ። አሁን ግን ወርዴር ራሱ ውሃ አለው። ሌላ ደግሞ ሐርሽን ከፍተኛ የውሃ ችግር ያለበት ድርቅ እያለም ግን ውሃ ተቆፍሯል። አዋሬ ከፍተኛ ድርቅ ያለበት ነው፣ ውሃ አለ። ግን ሌላ ዮአሌ፣ እሱንም ከፍተኛ ድርቅ ያለበት ውሃ ነው። ሌሎችም አሁን እየተቆፈሩ ነው። ስለዚህ አሁን እናንተም ያያችሁ ዶሎ ዞን እና ቆራሐይ ዞን መሃል ለሄልዩዑብ የሚትባል ቦታ ውሃ ተቆፍሯል። ግን ብዙ ሰው በውሃ ችግር የሚሞቱ የነበረ አካባቢ ነው። ስለዚህ ፌደራል መንግስትም፣ ክልል መንግስትም እንደገና ኤንጂዎች ነው መልስ የስጡ ነው። በአዲስ አበባ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ ፒተር ቭሩማን እንዳሉትም በውሃ ላይ ትኩረት መደረጉ ተገቢ ነው። የበለጡ እንስሳት እንዲሞቱ ያደረገውም የውሃ አቅርቦት ችግር ነው። ጉብኝታቸውም በአንድ በኩል የድርቁን ከባድነት፣ በሌላ በኩል ደግሞ ተስፋ ሰጪ ሁኔታዎችን የተመለከቱበት እንደሆነ አብራርተዋል። ጉብኝቴ ይህ ድርቅ ገሃድ መሆኑን አረጋግጦልኛል። እኔ እናንተ መንገዳችን ላይ የሞቱ ግመሎችን ተመልክተናል። ግመል ያለ ውሃ ለሰላሳ ቀናት መቆየት ይችላል። የግመል መሞት ታዲያ የከባድ ድርቅ ምልክት ነው። የተስፋ ምልክቶችም አይተናል። የውሃ ማሰራጫዎች፣ ውሃ የሚያመላልሱት መኪናዎች፣ የእርዳታ ስርጭት ተመልክተናል። ሰዎች በአህዮቻቸው በብስክሌቶቻቸው ወይም የሚታደለውን እህል ወደ ቤት በሚወስዱላቸው ሌሎች መንገዶች የሚመጡባቸው ቦታዎች በኢትዮጵያ ሶማሌ ብሔራዊ ክልል ለተከሰተው ድርቅ ምላሽ ለመስጠት የሚካሄደው እንቅስቃሴ ዕለታዊ ምገባን ጭምር ያካተተ ነው። የሚላስ የሚቀመስ የሌላቸው ሴቶችና ወንዶች የሚመገቡበት አንድ ስፍራም በማሳያነት ተጎብኝቷል። የዓለም የምግብ ፕሮግራም አስተያየት ከተካተተበት ዘገባ ጋር እመለሳለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን እናመሰግናለን። በቀጣዩ ዘገባም እዚያው ኢትዮጵያ እንቆያለን። የኢትዮጵያ መንግሥት የአጣዳፊ ተቅማጥና ትውከት ተላላፊ በሽታ ሶማሌ ክልል መግባቱን አስታውቋል። የሶማሌ ክልላዊ መንግሥት ፕሬዚደንት አብዲ ሙሐመድ ዑመር ለአሜሪካ ድምፅ ራዲዮ እንደገለጹት ባለፉት ጥቂት ሳምንታት አምስት መቶ ነርሶችና ወደ ስልሳ ስምንት የሚጠጉ ዶክተሮች የክልሉን ሕዝብ ለመርዳት በፌዴራል መንግሥት ወደዚያ ተልከዋል። አብዲ መሐመድ ኦመር በተጨማሪም በተላላፊው በሽታ እጅግ በተጠቁ ሦስት አስተዳደራዊ ክልሎች የሕክምና ጣቢያዎች ተቋቁመዋል። ከዚህም በተጨማሪ የዓለም ጤና ድርጅት ደብሊው ኤችኦ የሕክምና ቡድኖችን አደራጅቶ በክልሉ ሊያሰማራ መሆኑ ተገልጿል። ሳሌም ፈቃዱ በኢትዮጵያ የዓለም ጤና ድርጅት ተጠሪ የሆኑትን ዶክተር አክፓካሉን አነጋግራ ያዘጋጀችውን ዘገባ ትዝታ በላቸው ታቀርባለች። በኢትዮጵያ የዓለም ጤና ድርጅት ደብልዩ ኤች ኦ ተጠሪ ዶክተር አክፓካሉ የተባበሩት መንግስታት ድርጅት የክልሉ ቡድን ዋና አቀናባሪ የዓለም ጤና ድርጅት ተወካይ እንዲሁም ሌሎች የጤና ድርጅት ኃላፊዎች ነገ ወደ ሶማሌ ክልላዊ አስተዳደር ይጓዛሉ ብለዋል። ዶክተር ካሉ ቀደም ብሎ አርባ የሚሆኑ የዓለም ጤና ድርጅት ሰራተኞች በክልሉ እንደሚገኙና ተጨማሪ ሌሎች ዛሬ ወደዚያ እንደሚላኩ ተናግረዋል። ስለዚህ እዚያው በስፍራው በመገኘት የአጣዳፊ ተቅማጥና ትውከት ተላላፊውን መቆጣጠር እንችላለን ብለዋል። ዶክተር አክባካሉ ለሳሌም ፈቃዱ ዝርዝር ቃለ ምልልስ ሰጥተዋል። የመጀመሪያው ጥያቄዋ አጣዳፊ ተቅማጥና ትውከት በተባለው ተላላፊና በኮሌራ መካከል ያለው ልዩነት ምንድን ነው የሚል ነው። በሽታ ሁሉ የራሱ ምልክት አለው። አንድ ሰው በኮሌራ አስተላላፊ ቫይረስ ከተያዘ አንዱ የበሽታው ምልክት አጣዳፊ ተቅማጥና ትውከት ነው። ስለዚህ በሽታውን ያስተላለፈው ቫይብሪዮ ኮሌራ የተባለ ወይም ተቅማጥ የሚያስከትል ሌላ በሽታ አስተላላፊ ሊሆን ይችላል። ስለዚህ አጣዳፊ ትውከትና ተቅማጥ የበሽታ ምልክት ነው። ኮሌራ ደግሞ በላብራቷር የተረጋገጠ በተቅማጥና ትውከት የሚገለጥ በሽታ ነው። ስለዚህ አጣዳፊ ተቅማጥና ትውከት የኮሌራ ወይንም የተስቦ ወይም የሌላ ተላላፊ በሽታ ምልክት ሊሆን ይችላል ብለዋል። በሶማሌ ክልላዊ አስተዳደር የተከሰተው ተላላፊ በሽታ ምን እንደሆነ ታውቋል ወይ ስትል ሳሌም ላቀረበችው ቀጣይ ጥያቄ በኢትዮጵያ የዓለም ጤና ድርጅት ደብልዩ ኤች ኦ ተጠሪ ዶክተር አክባ ካሉ ሲመልሱ ምን መሰለሽ፣ በሶማሌ ክልል ያለው ሁኔታ ድርቅ ያስከተለው ረሃብ ነው። ረሃብ ሲከሰት ከፍተኛ የአልሚ ምግቦች ከሰውነት መሟጣት ይከተላሉ። በክልሉ የውኃ እጥረትም አለ። የህዋ እጥረት ደግሞ ለአጣዳፊ ተቅማጥና ተውከት መከሰት ምክንያት ይሆናል። የሆነ ሆኖ የክልሉ መንግሥት ህዝቡን በየካምፖች ሰብስቦ የውሃና የምግብ እርዳታ እየታደለለት ነው። መንግስትና ዓለም አቀፍ ደጋፊዎቹ ህዝቡን ከስቃዩ ለማደን ርብርብ እያደረጉ ነው። በዚያ አጣዳፊ ትውከትና ተቅማጥ የተያዘው ህዝብ ቁጥር በ16ሺህ እንደሚገመትም ገልጸዋል። ዶክተር ካሎ አሁን የኮሌራ ተላላፊ በሽታ የያዛቸው ሰዎች በክልሉ አሉ ወይ ወይስ የህዝቡ ችግር የአጣዳፊ ተቅማጥና ትውከት እንዲሁም የውሃ እጥረት ብቻ ነው? በማለት በመጨረሻ ሳሌም ላቀረበችው ጥያቄ ኮሌራ በላቦራቶር ምርምር ውጤት የሚታወቅ ነው። የተቅማጡ ናሙና ይመረመርና የአጣዳፊ ተቅማጡ ምክንያት ምን እንደሆነም ይታወቃል። የኢትዮጵያ መንግስት ተላላፊውን የአጣዳፊ ተቅማጥና ትውከት ምልክት ነው ነው የሚለው እናም የኢትዮጵያ መንግስት የአጣዳፊ ተቅማጥና ትውከት ምክንያቱ ምን እንደሆነ እየመረመረ ነው፣ ሲረጋገጥ ያሳውቀናል ዶክተር ካፕኮ ካሉ። በኢትዮጵያ የዓለም ጤና ድርጅት ደብልዩ ኤች ኦ ተጠሪ ናቸው። በጎረቤት ሶማሊያ የኮሌራ ተላላፊ በሽታ መግባቱን የአገሪቱ መንግስት ማስታወቁ ይታወቃል። በመጨረሻም አድማጮች በእስር ላይ የሚገኙት የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ተቀዳሚ ምክትል ሊቀመንበር፣ የኦሮሞ ፌዴራላዊ ኮንግሬስ ኦፌኮ ሊቀመንበርና በአዲስ አበባ ዩኒቨርሲቲ የረጅም ዓመት የፖለቲካ ሳይንስ መምህር ዶክተር መረራ ጉዲና በዛሬ ዕለት በሁለት ፍርድ ቤቶች ሁለት ችሎቶች መቅረባቸው ታውቋል። ጽዮን ግርማ ከጠበቃቸው አንዱን አቶ ወንድሙ ኢብሳን ጠይቃ ተከታዩን ዘገባ አጠናቅራለች። እንደ ዶክተር መረራ ጉዲና ጠበቃ አቶ ወንድሙ ኢብሳ ማብራሪያ ዶክተር መረራ ዛሬ በሁለት ፍርድ ቤቶች ጠዋትና ከሰዓት ሁለት ችሎቶች ላይ ቀርበው ነበር። የመጀመሪያው ጠዋት በተሰየመው በልደታ ከፍተኛ ፍርድ ቤት 19ኛ ወንጀል ምድብ ችሎት የነበራቸው ቀጠሮ ነው። በዚህ ችሎት የነበረው ቀጠሮ ከዶክተር መረራ ጉዲና ጋር አብረው የተከሰሱት የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ፣ የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጃዋር መሐመድ፣ እንዲሁም የኢትዮጵያ ሳተላይት ቴሌቪዥን ኢሳት እና የኦሮሞ ሚዲያ ኔትወርክ ኦኤምኤን ፍርድ ቤት እንዲቀርቡ በጋዜጣ ጥሪ ደረግላቸው ተብሎ ትዕዛዝ ተላልፎ የነበረ ሲሆን የሱን ምላሽ ለመጠባበቅ ነበር። ከሳሽ የፌደራል አቃቤ ሕግ ትዕዛዙን መፈጸሙንና ጥሪው በአዲስ ዘመን ጋዜጣ መተላለፉን ጋዜጣውን አቅርቦ ለፍርድ ቤት አሳይቷል ብለዋል። አቶ ወንድሙ ይብሳ ዶክተር መረራን በተመለከተ ደግሞ ቀደም ሲል በነበሩት ችሎቶች በክሱ ላይ ተዳብለው ከተከሰሱት ሁለት ግለሰቦች ግለሰቦችና ድርጅቶች ጋር ምንም ግንኙነት ስለሌለኝ ክሱ ተነጥሎ ይታይልኝ የሚል መቃወሚያ አቅርበው የነበረ በመሆኑ መቃወሚያቸውን በግል እንዲያቀርቡ ፍርድ ቤቱ ብይን ሰጥቷል። አቶ ወንድሙ ይብሳ ዛሬ የነበረው ችሎት ለቀጣይ ቀጠሮ የተሰጠበትን ትዕዛዝ ያስረዳሉ። እነዚህ ሰዎች በጋዜጣ ይጠሩ ነው የተባለው እነዚህ ሰዎች መጋቢት አስራ አምስት ቀን ሁለት ሺ ዘጠኝ ዓመተ ምህረት በአዲስ ዘመን የመንግስት ጋዜጣ ተጠርቶ ያ ጋዜጣ ዛሬ የቀረበ ሰዎቹ እንግዲህ በህጉ አግባብ መሰረት እስከ ሰላሳ ቀን ድረስ ቀርቦ ራሳቸውን መከላከል የማይችሉ ከሆነ በህጉ አግባብ መሰረት እነሱ በሌሉበት ክሱ እንደሚቀጥል ዶክተር መራራ ግን በአካል ተገኝቶ ራሳቸውን ለመከላከል ተበጋና ቁመ እየተከራከሩ ስለሆነ ለናዚያ አስራ ስድስት ቀን የመቃወሚያ መልስ በጽሑፍ እንዲያቀርቡ ተብለን ዛሬ ጠዋት ተደረገው ይሄ ነው። በዚህም መሰረት ዶክተር ብርሃኑ ነጋ፣ አቶ ጃዋር መሐመድ እንዲሁም ኢሳትና ኦኤምን ጥሪው በአዲስ ዘመን ጋዜጣ ከወጣበት እስከ 30 ቀን ድረስ በአዲስ አበባ ከተማ ልደታ ፍርድ ቤት 19ኛ ወንጀል ችሎት ቀርበው መቃወሚያቸውን እንዲያቀርቡ ተብሏል። ፍርድ ቤቱ በዚህ ላይ የሰጠውን ውሳኔ በተመለከተ አቶ ወንድሙ ኢብሳ ሲያብራሩ ቤቱ የልደታ ከፍተኛ ፍርድ ቤት ዶክተር ብርሃኑ፣ አቶ ጀዋር እና እሳትና ሆኤለን በጋዜጣ ተጠርቷ ቢምጡ አይምጡ እንጠብቃለን። ከመጡ ጥሩ፣ ካልመጡ እነሱ በሌለበት በይገዛ መሰረት ችሎቱ ክሱ ይቀጥላል። ዶክተር መራራ ግን ለመያዝያ አስራ ስድስት ቀን ቀደም ተብሎ መጥራዜ ስለሆነ የጽሑፍ መቃወማቱ ኮመንሶትን እንዲያመጡ ተብሎ ዛሬ ይዘታ የነበረን ችሎቱ የዶክተር መረራ ጉዲናን የክስ መቃወሚያ በቀጠሮው ዕለት ይዘን እንቀርባለን ያሉት አቶ ወንድሙ ይብሳ ከሰዓት በኋላ ስድስት ኪሎ በሚገኘው የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የነበረውን የዋስትና ይግባኝ ክርክር ያስረዳሉ። በስር ፍርድ ቤት ዶክተር መረራ ጉዲና በዋስትና እንዲፈቱ የቀረበው አቤቱታ ውድቅ በመደረጉ በሶስት ዳኞች የተሰየመው የጠቅላይ ፍርድ ቤቱ ይግባኝ ሰሚ ችሎት አቤቱታውን ሰምቶ የይግባኝ መዝገቡን እንዲከፍትላቸው በዛሬ ዕለት አቤቱታ ማቅረባቸውን አቶ ወንድሙ ተናግረዋል። ዶክተር መራራ የተከሰሱባቸውን የህግ አንቀጾች በዝርዝር በማቅረብ የቀረበባቸው የህግ አንቀጽ መነሻ የእስር ቅጣት አነስተኛ በመሆኑ ዋስትና ሊያሰጣቸው የሚችል መሆኑን በማብራራት ለፍርድ ቤቱ እንዳስረዱም ተናግረዋል። በተጨማሪም ዋስትና ሊያሰጣቸው ይገባል ያሉትን ፍሬ ነገር ጠቅሰው ለፍርድ ቤቱ ማስረዳታቸውን ተናግረው ከጠቀሷቸው ፍሬ ነገሮች መካከል የተወሰኑትን እንዲህ ያብራራሉ። በህግ አግባብ መሰረት ተጠርጣሪ ከመሆኑ አንጻር ያገለገለው አገልግሎት ግምት ውስጥ ገብቶ ፓርላማ ገብቶ ተከራክረዋል። ሰላማዊ ፓርቲ መስርቶ በሀገር ውስጥና በውጭ ሀገር ለሀያ አምስት ዓመታት ተመሳሳይ የሆነ ምስክርነት ነው። የህግ በላይነት ይምጣ፣ እውነተኛ ምርጫ ይካሄድ፣ እውነተኛ ዲሞክራሲ በዚህ ሀገር ውስጥ ይምጣ፣ እውነተኛ ፌዴራሊዝም ይደረግ፣ ነጻ ምርጫ ቦርድ ይቋቋም። ኢትዮጵያን ከአሁን በኋላ በፍጹም አመራጭና ምንም ተወዳዳሪ የሌለው መንገድ ዳካ ገብቶ መዋጋት ውጭ ሀገር ሄዶ ይህን መንግስት መቃወም ሳይሆን በዚህ ህዝብ ውስጥ ኖሮ ይህን መንግስት በሰላማዊ መንገድ ሂደቱን እንዲለውጥ መታገል ነው። በምን ስነት መታገል ይሄ ግምት ገብቶ ሁለተኛ ደግሞ ሁለት ሺ ስምንት አመተ ምረት ዶክተር መራራት ከአንድ ሺ ሰባ በላይ ከሆኑ ኢትዮጵያ ማምራኖች ሁሉም ዩኒቨርሲቲዎች ተመርጦ የበጎ ተፅዕኖ ፈጣሪ ሽልማት ተሸላሚ ነው። ነሐሴ ያ ስምንት ቀን ሁለት ሺ ስምንት አመተ ምረት ለኦሮሚያ ክልልም ሆነ ለኢትዮጵያ በጣም አስቸጋሪ ዘመን የነበረበት ጊዜ ኤንጂዮ ለሰብ ገቨርንመንት ነፃ የሆነ ድርጅት ከመላ ኢትዮጵያውያን ቆማ ተቀብሎ ደግሞ ተጥ ፈጣሪ ሰው ተብሎ የተሸለመ ነው ብለን ይህን ሽልማት አሳየን ነገር ነው። ለፍርድ ቤቱ አሳየን፣ ሽልማቱንም ጭምር አሳየን። ጤንነታቸው በስኳር በሽተኛ ናቸው። በደርግ ዘመን አባት ጥበት በላይ ታስሯል። ህይወቱም በሙሉ ለዚህ ህዝብ የሰጠ በመሆኑ ምንም አይነቱ በጉልበት ወይም ደግሞ ከህገ መንግስቱ እንዲሳይ ውጪ የሚታገሉትንም ስለማይደግፍ ሰላማዊ ስለሆነ የአስማርትሰው ሊጠበቅ ይገባል ብለን መሰል ነገሮች አቀረብን። ፍርድ ቤቱ የእኛን ክርክር ካዳመጠ በኋላ ያሳኘ ሁ ሞኔታል ክርክር ዝግባኙን ያስቀርባል አያስቀርብም፣ የሚለውን ጠበቆች ሰኞ ከሰዓት በኋላ ኑና ጠይቁ ተብለን በዚህ መሰረት ነው ቀጠሮው ተሰጥቶ የተለያየነው። ጠቅላይ ፍርድ ቤቱ የቀረበውን የዋስትና ይግባኝ አቤቱታ መርምሮ ያስቀርባል የሚል ውሳኔ ከሰጠ መዝገቡ ተከፍቶ በዋስትናው ጉዳይ ላይ ክርክር ይደረግበታል። ዶክተር መረራ ጉዲና በህዳር ወር 2009 ዓ.ም ከአውሮፓ ጉዞ ወደ ኢትዮጵያ ሲመለሱ መታሰራቸው ይታወሳል። በዚህ ስሌት መሰረትም ከታሰሩ ስድስተኛ ወራቸውን ይዘዋል። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ከምሽቱ 3 ሰዓት ከ33 ደቂቃ ላይ እንገኛለን። በኢትዮጵያና አካባቢዋ እኛ ጋር ከቀኑ 8 ሰዓት ከ33 ማለት ነው። ወደ ሁለተኛው አጋማሽ የምንሸጋገረውና ያንንም ክፍል የምንጀምረው ወቅታዊ በሆነ ዜና ነክ ቅንብር ነው። ሶማሊያ በድርቅ እየተጎዳች ነው፣ ህዝቡም እየተፈናቀለ መሆኑ ይሰማል። ይህንኑ አስመልክቶ ከዋልዳካር የደረሰን ዘገባ ሄኖክ ሰማእግዜር እጅ ገብቷል። እነሆ ሐዎ አህመድ ማህሙድና ቤተሰቧ በፑንትላንድ የሚገኝ የተፈናቃዮች መጠለያ ጣቢያ ለመድረስ ለአምስት ቀናት ተጉዘዋል። ግማሹን ንብረታችንን ጥለን ነው የመጣ ነው። በመኪና መጓዝ ስለማንችል በግመል ከአንድ ቦታ ወደ ሌላ እየተሸጋገርን ከሶስት ጉዞዎች በኋላ ነው የደረስ ነው። በሚሊዮኖች የተቆጠሩ ሶማሊያውያን በድርቅና ተያያዥ ረሃብ ተጠቅተዋል። የተባበሩት መንግሥታት ድርጅት እንደሚለው ከሆነ 430,000 ሰዎች ከቤት ንብረታቸው ተፈናቅለዋል። ድርቁ ወደ ለየለት ረሃብና ጠኔ እንደሚሸጋገር በመስጋት ሶማሊያውያን በትንንሽ ከተሞች በሚገኙ በአግባቡ አገልግሎት መስጠት በማይችሉ የመጠለያ ጣቢያዎች ለመኖር ተገደዋል። ሐዋ አህመድ ለምን እንደተሰደደች ታስረዳለች። የኑሮ ሁኔታችን ነው ከቀያችን ያፈናቀለን። እዚህ የመጣነው ውሃ ፍለጋ ነው። በረሃብና በውሃ ጥም ከማለቃችን በፊት ከምንኖርበት ቦታ መልቀቅ እንዳለብን ስላወቅ ነው ነው ከሁለት አስርት ዓመታት በላይ በጦርነትና በፖለቲካ አለመረጋጋት የቆየችው ሶማሊያ በአሁኑ ወቅት ከሁኔታዎች ለማንሰራራት ጥረት ላይ ብትሆንም ስደተኞች የሚመጡባቸው ከተሞች ከሚኖርባቸው ሕዝብ በተጨማሪ ስደተኞችን በአጭር ጊዜ ውስጥ የሚያስተናግዱባቸው መሠረተ ልማቶች በብዛት እንደሌሉ ነው ባለሙያዎች የሚያስረዱት። አብዲ ሰይድ ኦስማን እንደ ሐዎ አህመድ ቤተሰብ መሰል በርካቶች የተጠለሉባት ቃርዶ ከተማ ከንቲባ ናቸው። በጣም ብዙ ችግሮች አሉብን። ወደ ከተማይቱ የሚሰደዱ ሰዎች ሥራ የላቸውም። በዚህ የተነሳም ለከተማዋ ሸክም ሆነውባታል። የቃርዶ ከተማ ሱቆችና የንግድ ተቋማት ለተፈናቃዮቹ የብድር አገልግሎት ለመስጠት እየጣሩ ነው። አንዳንድ ግለሰቦችም የእርዳታ እጃቸውን ዘርግተዋል ይላሉ ከንቲባው። ሆኖም የሶማሊያ ፌዴራል መንግስትና ሌሎች መንግስታዊ ያልሆኑ ድርጅቶች አፋጣኝ እርዳታ ካልሰጡ ተፈናቃዮቹን ለማስተናገድ እንደሚቸገሩ ጨምረው ይናገራሉ። ሀዋ አህመድና ባለቤቷ አብዲ ኑር አብድላሂ ሀሰን ከመኖሪያ መንደራቸው ከመፈናቀላቸው በፊት ከብቶቻቸው ሙሉ በሙሉ ለማለት በሚዳዳ ሁኔታ ሞተውባቸዋል አሁን የሐዋ ባለቤት በቃርዶ ከተማ የተገኘውን ስራ ሰርቶ ቤተሰቦችን ለመመገብ ይጥራል። ባለቤቱ ደግሞ እርጉዝ ነች። የቀን ስራ ከተገኘ እሸቅላለሁ። አሁን ሌላ ስራ ማግኘት ስለማንችል በጉልበታችን መተዳደር ጀምረናል። ሐዋ አሕመድ ማሕሙድና ባለቤቷ የሚያሳስባቸው ሌላ ጉዳይ የአራት ዓመት ልጃቸው ትምህርትና ጤና ነው። በቃርዶ ከተማ ነጻ ትምህርት ቤቶች የሉም። በተጨማሪም ልጃቸው የአውድቅ በሽታ አለበት። ከድርቁ በፊት ከብቶቻችንን ሸጠን ወደ መዲናዋ ሞቃዲሾ ልጃችንን ለመውሰድና የነርቭ ሐኪም ጋር ልናሳየው ነበር ያሰብ ነው። ከብቶቹ በአንድ ጊዜ ሲያልቁብን የልጄም ሕክምና ጉዳይ አብሮ አከተመ። ሀወና ቤተሰቧ አሁን የሚያስቀድሙት አንድና አንድ ጉዳይ ነው እርሱ ቤተሰቡን በሙሉ በሕይወት ማቆየት። ቀጣዩ ቅንብር አድማጮች፣ አፍሪቃ በጋዜጦች ይላል። አዘጋጅና አቅራቢዋ አዳነች ፍስሃ ናት። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያና ሱዳን ነጻ የንግድ ቀጠና እንደሚመሰርቱ የባቡር ሀዲድ መስመርም እንደሚዘረጉ ማስታወቃቸውን አናዶሉ የዜና አገልግሎት ዘገበ። ኢትዮጵያ በአምስት ዓመታት ጊዜ ውስጥ ሳተላይት የማምጠቅ ዕቅድ እንዳላት ኢኮኖሚስት ገለጸ። አፍሪቃ የካቶሊክ ሃይማኖት መስፋፋት ማዕከል እንደምትሆን ክሩክስ የተባለው ድረገጽ ጠቆመ፣ የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው። አናዶሉ የተባለው የቱርክ የዜና አገልግሎት ድረገጽ ኢትዮጵያና ሱዳን ነጻ የንግድ ቀጠና ለመጀመር ሁለቱን አገሮች የሚያገናኝ የባቡር ሐዲድ መስመር ለመዘርጋትና የአባይ ውሃ በእኩልነት በመጠቀም ሀሳብ ላይ ለመግፋት ባለፈው ማክሰኞ መስማማታቸውን ዘግቧል። ሁለቱ ሀገሮች ይህን ያስታወቁት በኢትዮጵያ የሶስት ቀናት ጉብኝት ያካሄዱት የሱዳን ፕሬዚደንት ዑመር አልበሽር እና ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አዲስ አበባ ተገናኝተው ከተነጋገሩ በኋላ በጣምራ ባደረጉት ጋዜጣዊ ጉባኤ እንደሆነ አናዶሉ ጠቁመዋል። የሱዳንና የኢትዮጵያ የጸጥታ ደህንነት የሁለቱም ሀገሮች መሰረት በመሆናቸው በሁለቱም ሀገሮች ሰላምና መረጋጋት እንዲኖር የጸጥታ የፖለቲካና ወታደራዊ ኃይላችንን እናስተባብራለን ሲሉ የሱዳኑ መሪ መናገራቸውን ድረገጹ ጠቅሷል። ጠቅላይ ሚኒስትር ኃይለ ማርያም በበኩላቸው ሁለቱ ሀገሮች በቅርቡ ነጻ የኢኮኖሚ ቀጠና ይጀምራሉ ሁለቱን ሀገሮች የሚያገናኝ አዲስ የባቡር ሀዲድ መስመርም ይሰራል ብለዋል። ሁለቱ መሪዎች ባካሄዱት ጋዜጣዊ ጉባኤ በሁለቱ ሀገሮች መካከል ያለውን ትብብር፣ የአባይ ወንዝ ውሃን በእኩል የመጠቀም እድል እንዲኖር ሁለቱ ሀገሮች የሚያደርጉትን ማስተባበር፣ እንዲሁም ስለ ታላቁ የህዳሴ ግድብ ግንባታ ያላቸውን መግባባትና ትብብር አድንቀዋል። ሱዳን የህዳሴ ግድብ ግንባታን ትደግፋለች፣ ግብጽ ግን ስጋት እንዳለባት የሚታወቅ ነው። ግብጽና ሱዳን በየበኩላቸው በድንበራቸው ያለውን የሃላይብ ትራያንግል ክልልን ይገባናል ስለሚሉ የሁለቱ ሀገሮች ግንኙነት ከቅርብ ጊዜያት ወዲህ ሻክሯል ይላል አናዶሉ የቱርክ የዜና አገልግሎት። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት ፕሮፌሰር ታፈሰ ሁልቃ የፕሬዚደንት አልባሽር የኢትዮጵያ ጉብኝት የሁለቱን ሀገሮች ግንኙነትን ከማጠናከር አልፎ ሁለቱ ሀገሮች ግብጽ በአባይ ወንዝ ላይ ያላትን የበላይነት በመቃወም ረገድ ያላቸውን አቋም ለማጠናከርም ሊጠቀሙበት ይችላሉ ማለታቸውን ድረገጹ አውስቷል። ጀርባ ይን ከክልኝና ያንተንም አካለው አይነት ሊሆን ይችላል። ኢትዮጵያ በበኩሏ በዓለም አቀፍ መድረክ ባላት ቦታ መሰረት የሱዳንን ጉዳይ በመደገፍ ምላሽ ልሰጥ ትችላለች ሲሉም ፕሮፌሰር ታፈሰ ማስገንዘባቸውን የአናዶሉ የዜና አገልግሎት ድረገጽ አስነብቧል። በኢኮኖሚስት መጽሔት ድረገጽ ደግሞ ኢትዮጵያ ውስጥ እየተገነባ ስላለው የጠፈር መርሃ ግብር ጽሑፍ አውጥቷል። ከባህር ጠለል 2500 ሜትር ርቃ በምትገኘው ላሊበላ ከተማ ያሉት ተራራዎች ሰማዩ ጥርት ብሎ ከሚታይባቸው ቦታዎች መካከል ናቸው። ኢትዮጵያውያን የጠፈር ተመልካቾች አንድ ቀን በቺሌና በሐዋይ ካሉት የጠፈር ምልከታ ማዕከሎች ጋር የሚወዳደር ጣቢያ እንዲኖራቸው ይመኛሉ። ኢትዮጵያ አንድ ቀን ከዋክብትን ከመመልከት አልፋ ሳተላይት የማምጠቅ እቅድ እንዳላት ድረገጹ ጠቁሟል። የኢትዮጵያ መንግስት በቀጣዮቹ አምስት ዓመታት ውስጥ በቻይና የተሰራ ሳተላይት የማምጠቅ እቅድ እንዳለው ባለፈው ጥር ወር ተናግሯል። ሳተላይቱ የሚሰራው ለኢትዮጵያ በሚያመች ስልትና ንድፍ ሲሆን ሰብልንና የአየር ሁኔታን ለመቆጣጠር ያገለግላል። በጎረቤት ሀገሮች ላይ ለመሰለልም ጭምር እንደሚሆን አያጠራጥርም ይላል ድረገጹ መንግስት የራሱ የሆነ የመገናኛ ሳተላይት በማምጠቅ በውጭ ሀገራት ቴሌኮሚኒኬሽንስ መተማመኑን ለመቀነስ ይፈልጋል። ኢትዮጵያ የራስዋን ሳተላይት በማምጠቅ ሳተላይት ከመጠቁት የተወሰኑ የአፍሪቃ ሀገሮች ጋር ትቀላቀላለች። ናይጄሪያ በ14 ዓመታት ውስጥ አምስት ጊዜ ሳተላይት አምጥቃለች። አንዳንዶቹ አሸባሪዎችን ለመዋጋት እንደረዱ ናይጄሪያ መግለጿን ድረገጹ ጠቅሷል። ደቡብ አፍሪካ ደግሞ በርካታ በአገር ውስጥ የተሰሩ ሳተላይቶች አምጥቃለች። ግብጽ ሁለት ስለ መሬት የሚያጠኑትን አይነት አምጥቃ ሁለቱም ከሸፉ። ናይልሳት የተባለው የግል ኩባንያ የኮሚኒኬሽንስ ጉዳዮችን በተሳካ ሁኔታ እያንቀሳቀሰ ነው። ኬንያ አንጎላና ጋናም የመቀላቀል ጉጉት እንዳላቸው ገልጿል። የኢትዮጵያ መንግስት ሳተላይትን በማምጠቅ ጠፈር ላይ ሆኖ የሀገሪቱን ካርታ ማንሳቱ በመሬት ይዞታ ምክንያት የሚነሱ ጠቦችን ለመፍታትና የእርሻ ምርትን ከፍ ለማድረግ ያገለግላል የሚል ተስፋ አለው። ከተሞችን በተሻለ መልክ ለመቀየስም ሊረዳ ይችላል። መንግስት የጠፈር ሳይንስን ማዳበር ለኢንዱስትሪዎች መስፋፋት ፍጥነትም ይጠቅማል የሚል ተስፋ አለው ሲል ዘኢኮኖሚስት መጽሔት ድረገጽ ጠቁሟል። አያይዞም ድረገጹ አፍሪቃ በጠፈር ውድድር ውስጥ የገባችው የሳተላይት ቴክኖሎጂ ዋጋ በቀነሰበት ወቅት ነው። ኢትዮጵያ ውስጥ በርካሽ ዋጋ የሚገኙ ዴታዎችን ሊጠቀሙ የሚችሉ ሳይንቲስቶች ጥቂቶች በመሆናቸው ጥሩ አማራጭ የሚሆነው በሀገሪቱ የሰው ኃይል ብቃት ማዳበር ነው። ይሁንና አምስት ነጥብ ስድስት ሚሊዮን የሚሆኑ ኢትዮጵያውያን በድርቅ ምክንያት ረድኤት በሚያስፈልጋቸው በአሁኑ ወቅት ቅድሚያ መስጠቱ ከባድ ይሆናል ሲል ዘኢኮኖሚስት መጽሔት ድረገጽ አስገንዝቧል። ክሩክስናው የተባለው ስለ ካቶሊክ ሃይማኖት ዜናና ሌሎች ጽሁፎችን የሚያቀርብ ድረገጽ የካቶሊክ ሃይማኖት የወደፊት እድል አፍሪቃ እንደሚሆን አዲስ የቫቲካን አሃዝ ማመልከቱን ገልጿል። ቫቲካን ትላንት ያወጣው አዲስ አሃዝ አፍሪቃ የወደፊት የካቶሊክ ሃይማኖት ማዕከል የመሆን እድል እየጠበቃት ነው፣ በአህጉሪቱ በካቶሊክነት የሚጠመቁ ሰዎች ብዛት በሌላው ዓለም ባልታየ ፍጥነት እያደገ እንደሄደ ማሳየቱን ድረገጹ ጠቅሷል። በአጠቃላይ ካቶሊክ ሃይማኖት በዓለም ደረጃ እንደ አውሮፓ አቆጣጠር ከ2014 እስከ 2015 ዓ ም በነበረው ጊዜ ከ1.272 ቢሊዮን ወደ 1.285 ቢሊዮን አድጓል። ከመላው ዓለም ህዝብ ወደ 18 ከመቶ የሚጠጋውን ቁጥር ይይዛል ማለት ነው። በአፍሪቃ የታየው ብዛት ግን በጉልህ የሚታይ ነው። በአውሮፓ ያለው ሁኔታ ሲታይ የካቶሊካውያን ብዛት የተረጋጋ ነው ለማለት ይቻላል በቀጣዮቹ ዓመታት ግን እጅግ እየቀነሰ ይሄዳል ተብሎ ይጠበቃል ሲል ክሩክስ ናው የተባለው ስለ ካቶሊክ ሃይማኖት ዜናና ሌሎች ጽሑፎችን የሚያቀርብ ድረገጽ አውስቷል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። የመጨረሻው ዝግጅት እሰጥ አገባ ነው። ኢትዮጵያ በአስቸኳይ ጊዜ አዋጅ ውስጥና ድር አስቸኳይ ጊዜ አቅጣጫዎች በአስቸኳይ ጊዜ አዋጁ ማግስት የታዩትንና ቀጣዩን ሁኔታዎች ለመፈተሽ የታለመው ተከታታይ ክርክር ለምሽቱም በተለይ የመገናኛ ብዙሃንን በሚመለከተው ጭብጥ ላይ ያተኩራል። የክርክሩ ተሳታፊዎች አቶ አታክልቲ አምባዬ ከአዲስ አበባ፣ አቶ ግዛው ለገሰ ደግሞ እዚህ ከዋሽንግተን ዲሲ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ወደ ክርክሩ እንለፍ። የአስቸኳይ ጊዜ አዋጁን ተከትለው ከወጡት ክልከላዎች የተወሰኑት መነሳታቸውን መልእክቶችን መቆጣጠርና መገደብ ከተነሱ ክልከላዎች ውስጥ አንዱ መሆኑን የአስቸኳይ ጊዜ ማዘዣ ጣቢያው ዋና ጸሐፊ እንዲሁም የመከላከያ ሚኒስትሩ አቶ ስራጅ ፈጌሳ ከዚህ ቀደም አስታውቀው ነበረ። ድምጻቸውን እንስማና ጥያቄዎች አስከትላለሁ። በማንኛውም ሬዲዮ፣ ቴሌቪዥን፣ በፎቶግራፍ በምስል በቲያትር በፊልም የሚተላለፉ መልእክቶችን የመቆጣጠርና የመገደብ መብት የሚለውም ጭምር ወይም ደግሞ እርምጃ የሚለውም ጭምር ቀሪ እንዲሆን ተደርጓል። እንደሰማችሁት አቶ ሲራጅ ፈጌሳ መገናኛ ብዙሀን የሚመለከተው ከተነሱ ክልከላዎች ውስጥ አንዱ መሆኑን የንግግር ነጻነትን የሚመለከተው ብዙም ያነጋግራልና፣ እስኪ ወደ አጠቃላይ ሁኔታ ከመሄዳችን በፊት የዚህ አስቸኳይ ጊዜ አዋጅ እገዳ ጥሎበት የነበረው ክልከላ መነሳቱ ምን ለውጥ ሊያመጣ ይችል ይሆን? በአስቸኳይ ጊዜ አዋጅ ውስጥ በነበረው ጊዜ ብቻ ተገድባችሁ። አቶ አትክልት እርሶን ላስቀድም። መልካም። አሁን የመገናኛ ብዙኃን የመቆጣጠር እና የመገደብ ስራ ተሰርቶ ነበረ። ይሄ ለምን የሚለው መሰረታዊ ጥያቄ መነሳት ያለበት ይመስለኛል። አሁን በዓለም ላይ ብዙውን ጊዜ በተለይ በዚህ በዘመናው ዓለም የመገናኛ ብዙኃን ልትቆጣጠራቸውም ምትገደባቸውም የሚያስችል አቅም በጣም እየተወሰነ ነው ያለው። የመገናኛ ብዙሀን ደግሞ ኃላፊነት ባለው መንገድ ስራቸውን የማይሰሩ ከሆነ ለከፍተኛ እልቂት፣ ለከፍተኛ ውድመት የሚዳርግ የፕሮፓጋንዳ ስራ፣ የቅስቀሳ ስራ መስራት ይችላሉ። ይሄ በአፍሪካ ውስጥ በተደጋጋሚ ታየ ተሞክሮ ነው። በእነዚህ የሌክ ካንትሪስ በአፍሪካ የሁቱና የቱትሲ የነበረ መገዳደል መጨፋጨፍ ዓለምን ያሳዘነ እስከ ስምንት መቶ ሺህ ህዝብ ያለቀበት ጉዳይ በአንድ ሬዲዮ ጣቢያ ይደረግ የነበረ ቅስቀሳ አንዱን ዘር ከሌላው ዘር ጋር የማጋጨት ስራ ሲሰራ ስለነበረ ነው። ስለዚህ አሁን በእኛ ኮንቴክስት በኢትዮጵያ ሁኔታ ስንመለከተው ከባህር ማዶ በተለያየ መልክ የሚመጡት እነዚህ የማህበራዊ ሚዲያ ቅስቀሳዎች አንዳንዶች በጣም በሚያስገርም መልክ ኃላፊነት የጎደላቸው ናቸው። የፈለገው አይነት የፖለቲካ አቋም መያዝ ይቻላል። ያ ምንም የሚያጠራጥር ነገር አይደለም። የዜጎች መብት ነው። መናገርም መጻፍም የዜጎች መብት ነው። በፈለጉበት ሚዲያ ሀሳባቸውን ማስተጋባት ኢንተርቴል ማድረግም የዜጎች መብት ነው። ግን ሀገርን የሚያወድም ስራ፣ ሀገርን የሚያጠፋ ቅስቀሳ ህዝቦችን የሚያጋጭ ወደ ኋላ የታሪክ ጠባሳ ትቶ ሊያልፉ የሚችል ስራ መስራት በጣም አሳፋሪ ነው። ያ ታዝበናል፣ እኛ ታዝበናል ነበረ በፌስቡክም በየቴሌቪዥን ፕሮግራምም በርካታ መልእክቶች ሲተላለፉ ነበር። ስለዚህ እነዚህ ወደ ኢትዮጵያ በዚያን ጊዜ የነበረውን ሽብር የነበረውን የጥፋትና የውድመት ተልእኮ ለመቆጣጠር ሲባል በአንዳንዶቹ የማስ ሚዲያ አውታሮች ላይ የቁጥጥርና የግደባ ስራ ተሰብቶ ነበር። አሁን ግን የመቆጣጠርና የመገደብ ስራ ተነስቶላቸው ወደ መደበኛ ስራቸው የተመለሱ መሆናቸው ነው የገለጹት። ከዛ አንጻር ነው እኔ የማየው። መልካም፣ ሰፋ ያለ ምናልባትም ተከትለው ሊነሱ የሚችሉ ጥያቄዎች ይታዩኛል። ነገር ግን ግራና ቀኝ ቀደም ብሎ በተሰማው ድምጽ ብቻ እንገደብና አቶ ግዛው እርሶስ ምን አይነት ለውጥ ሊያመጣ ይችላል ይላሉ? ቀደም ብሎ አቶ አትክልት ባነሷቸው ጭብጦችም ላይ እንዲሁ አስተያየት መስጠት ይችላሉ። እሺ፣ አመሰግናለሁ። በመጀመሪያ ግን ለማስታወል ያህል የአስቸኳይ ጊዜ አዋጁ ሲወጣ በዋነኝነት የህዝባዊ ወያኔ አርነት ትግራይ መንግስት አገሪቷን ሲቪሊያን በለበሰው የአገዛዝ ቡድን ማስተዳደር እንዳልቻለና የአገሪቷን አስተዳደር ወደ ሚሊተሪው ያሻገረበትን ማስታወስ ኢምፖርታንት ነው። ይህንንም ሲያደርግ ሁለት ነገሮች ያደርግለታል። አንደኛ አሉ ተብለው ጉረሊ ለምዕራባውያን ሀገሮች እርዳታ ለመሰብሰቢያ የሚጠቀሙባቸው የነበሩ የፍርድ ተቋማት፣ የመገናኛ ተቋማት፣ የመሳሰሉት ቀጣይነት እንደሌላቸው እና ወደ መከላከያ ሰራዊት ወይንም ኮማንድ ፖስት በሚሉት ሲያስተላልፉ መሰረታዊ ለውጡ የነበረው ምንድን ነው? ከሲቪሊየን ወይም ከዜጎች አስተዳደር በስም ከነበረው ወደ ወታደራዊ አስተዳደር ነበር ያሳለፉት። ይሄ ሲደረግ ዋናው ህዝባዊ ወያኔ አርነት አንዱ ትልቁ ምሰሶ የምዕራባውያን አገሮች የሆኑ የምዕራባውያን ሀገሮች በሰብዓዊ መብቶች እና በሚዲያ ላይ ያለው ገደብ በአብዛኛው ለኢትዮጵያውያን ዲሞክራቲክ ራይት ሳይሆን የሚያሳስባቸው ፕሪንሲፕል ነው ብለው የሚያምኑት የሚዲያና መብቶች ምዕራባውያንን ስለሚያሳስብ ይሄንን ያነሱት። ይሄ አሁን የተባለው በሚዲያ ላይ ያለው እቀባ ተነስቷል የተባለው የምዕራብ አገሮች ይሁንታ ለማግኘት ተብሎ ነው አሉላ ማስታወስ ያለብን ነገር የዛሬ ሀያ አምስት ዓመት መሳሪያ ይዞ ታንክ ተኩሶ አዲስ አበባ ከገባ ጀምሮ ኢትዮጵያ ውስጥ ፍሪ ሚዲያ ኖሮ አያውቅም። በአቶ አትክልት የተገለጸ አለ። የመገናኛ ብዙሃኑ ከውጭ የሚመጡ መልእክቶች ሽብር የመንዛት ስራ ሊሰሩ ይችሉ ነበረ ይሰሩ የነበረውም አገሪቱ ውስጥ ተቀስቅሶ የነበረውን እንቅስቃሴ ወደ ከፋ ሁኔታ ለመውሰድ ነው የሚል አንድምታ ያለው አስተያየት ሰጥተዋል። እሱን ራሱ እንዴት ይመለከቱታል? አንደኛ ነገር በኢትዮጵያ ውስጥ ሽብር የሚለው ቃል አዲስ ትርጉም ተሰጥቶታል። ሽብር የሚባለው ራሱን ነፃ ለማውጣት የሚታገረው ኢትዮጵያዊ ማለት ነው። ሽብር ማለት የኦሮሞ ወጣት ልጆች በኦሮሚያ በተለያዩ አካባቢዎች ዴሞክራቲክ መብታችን ይከበር፣ ራሳችንን በራሳችን እናስተዳድር እኛ ኢትዮጵያውያንን ብለው መነሳታቸው ማለት ነው። ሽብር ማለት ጎንደር ውስጥ ኮሎኔል ደመቀን የመሰሉ ሰዎች እኛ ኢትዮጵያውያንን ማንም መጥቶ ቤታችንን ያለ ፍርድ ቤት ትዕዛዝ ሊበረብር አይችልም የሚል ነው። ሽብር በኢትዮጵያ ውስጥ በአሁኑ ሰዓት ማንኛውንም ድርጊት ማንኛውንም መጽሐፍ ሊሆን ይችላል፣ መተኛ ሊሆን ይችላል መሰለፍ ሊሆን ይችላል። የፈለግነውን ነገር ማድረግ ይቻላል። ከተቃወም ክትታሰበው እንደ ሽብርተኛ ነው። በጣም ኢምፖርታንት የሆነ ፖይንት መጥቀስ የሚያስፈልገው ኢትዮጵያ ውስጥ በኢትዮጵያውያን አንድም የሽብር ድርጊት ተደርጎ አያውቅም። በሰላማዊ ሰልፍ ላይ የተደረጉ የንብረት ማጥፋቶች ምናምን አሉ። ከመገናኛ ብዙኃኑ ተጽዕኖ ጋር ያዛምዱልኝ። አሁን የዘረዘሯቸውን ሀሳቦች ራሱ ሽብር የሚፈረጅበት ቋንቋም ትክክል አይደለም የሚል አስተያየት ነው የሰጡት። በሰላማዊ መንገድ ዜጎች የሚያደርጉት ነገር ራሱ በሽብር ተፈርጆ ነው ነው ያሉት እሳ መገናኛ ብዙኃኑ ከውጭ የሚመጡት ሊያሳድሩ የሚችሉት አሉታዊ ተጽዕኖ ለመቆጣጠር የተደረገ አቶ አትክልት የገለጹት እሱ ላይ ምን ይላሉ? እሺ፣ ጠበብ ባለው መልክ መሄድ ከፈለግ አንዱ የዲክቴተርሽፕ ጸባይ በኢትዮጵያ ብቻ ሳይሆን በላቲን አሜሪካም በአንዳንድ የዚያ ሀገሮች የታየው የማስ ሚዲያ መገናኛ ብዙሃንን በሞኖፖሊ መያዝ ነው። ኤኒ ትረካ ኤኒ በማስ ሚዲያ የሚነገሩ ነገሮች ከአገዛዙ ቁጥጥር ውጭ ከሆኑ የአገዛዙን ጥንካሬ የአገዛዙን ማንነት ይንደዋል። ስለሆነም ሃያ አምስት ዓመት ሙሉ በፐብሊክ ያሉ ማስ ሚዲያዎች ወይም የመንግስት የሚባሉት እንደ ኢቲቪ ወይም ኢቢሲ የመሳሰሉት እንደ ፋና የመሳሰሉትን ጀምረ ቀጥተኛ ወይንም ተዘዋዋሪ ቁጥጥር ያሉ ድርጅቶች ናቸው። ስለዚህ ኢትዮጵያውያን ነፃነታቸውን ለማግኘት ኢትዮጵያ ውስጥ ስላልቻሉ በውጭ በሚገኙ በሚኖሩባቸው ሀገራቸው ሀገሮች ተሰብስበው ሰርተው ያቋቋማቸውን እነ ኢሳት እነ ኦኤምኤን በፌስቡክ መሳሰሉ የሚያደርጓቸውን የነጻነት እንቅስቃሴዎች ለመገደብ የተሰራ ስራ ነው። ስለዚህ ችግሩ የሽብር መንዛት አይደለም። ችግሩ ኢትዮጵያውያን ነጻነታችንን ይመለስልን ብለው። መልካም። ዋናው የክርክሩ ጭብጥ የሚያተክሩበት ላይ እንድትገደቡ ጠይቃለሁ። አቶ አትክልት፣ አቶ ግዛው ያነሷቸው በርካታ ሀሳቦች አሉ። የመገናኛ ብዙሀንን አስመልክቶ በግራም በቀኝም በአገር ውስጥ ካለው ሁኔታ ጋር ያዛመዷቸዋሉ። ለእነሱ የሚሰጡት መልስ ካለ በጣም የሚያያዝነው ነገር ምንድን ነው? ይቻ ሀገር የጥበትና የትምክህት ማዕከል የሆኑት ሁለት ሀይሎች ሊበጣጥሷት ሲሞክሩ አናሳሚውል የሚባሉት ብሔረሰቦች የትችን ሀገር አንድነት ለማስጠበቅ የትችን ሀገር ሕልውና ለማስጠበቅ በጽናት መቆማቸው ታሪክ እየተለወጠ መሆኑን እያየን ነው። የማስ ሚዲያ በእንደዚህ አይነት ወቅት ላይ ሊያስከትል የሚችል አደጋ የሩዋንዳ እልቂት በጣም ምስክር ነው። ሌላ ምንም ነገር አያስፈልገውም። በቃ ምስክር ነው። ስምንት መቶ ሺህ ዜጎች በአንድ ጊዜ ሲያልቁ ከዛ በላይ ምንም ማረጋገጫ አይመጣም። አድማጮች የማጠቃለያ ዜና እናሰማለን። ከመሰናባታችን በፊት ዩናይትድ ስቴትስ ትናንት ሌሊት በአንድ የሶሪያ አየር ኃይል መደብ ላይ ያደረሰችውን ጥቃት የአውሮፓ አገሮቿ ሲደግፉ፣ ሩሲያ የወረራ አድራጎት ነው ስትል አውግዛለች። ዩናይትድ ስቴትስ የሚሳይል ድብደባውን የፈጸመችው ከሁለት ቀናት በፊት የሶሪያዋ ፕሬዚዳንት ባሽር አልአሳድ ኃይሎቻቸው በአማጽያን በተያዘችው ኢድሊብ ከተማ ላይ ላደረሱት የኬሚካል ጦር መሳሪያ ድብደባ አጸፋ መሆኑን ፕሬዚዳንቷ ተናግረዋል። በኬሚካል ጥቃቱ መቶ የሚሆኑ ሰላማዊ ሰዎችም ተገድለዋል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ለቻይና አቻቸው ለዢፒንግ ክብር ትናንት ማታ ፍሎሪዳ ውስጥ ባደረጉት የእራት ግብዣ ላይ ሲናገሩ ከእንግዳው ያገኘሁት አንድም ነገር የለም አሉ። አክለው ግን ሁለቱ መሪዎች ቀደም ሲል ባደረጉት ውይይት ፈጥነው ወዳጅነት መመስረታቸውንና ወደፊትም በጣም ጥሩ ግንኙነቶች እንደሚኖራቸው ተንብየዋል። ካምቦዲያ ዲፕሎማሲያዊ ግንኙነቷን ይበልጥ ወደ ቤዥንግ እያዞሮች መሆኗን ያመለከተ ነው የተባለ እርምጃ በመውሰድ ለረጅም ጊዜ ከዩናይትድ ስቴትስ ስታገኝ የቆየችውን ወታደራዊ ልማት እርዳታ ሰርዛለች። ንጉሳዊው የካምቦዲያ መንግስት ይበልጡኑ ሲያቢስ በመባል የሚታወቀውን ተንቀሳቃሽ የዩናይትድ ስቴትስ ኔቪ ግንባታ ባታሊዮን ተልእኮ ላልተወሰነ ጊዜ ለማቋረጥ ከውሳኔ መድረሱን ለአሜሪካ ኤምባሲ ያስታወቀው ባለፈው ሳምንት መሆኑ አይዘነጋም። ፕሬዚዳንት ጄኮብ ዙማ ከሥልጣን እንዲወርዱ በመጠየቅ ሁሉንም የህብረተሰብ ክፍል ያሳተፈ ትዕይንት ህዝብ ዛሬ በመላ ደቡብ አፍሪካ ተካሄደዋል። አብዛኛዎቹ ሕዝባዊ ስብሰባዎች ሰላማዊና ስርዓት የተከተሉ እንደነበሩ ባለሥልጣናቱ ተናግረዋል። የአካባቢው ዜና ማሰራጫዎች ግን ፖሊስ ማዕከላዊ ጆሐንስበርግ ውስጥ በዙማ ደጋፊዎች ላይ የፕላስቲክ ጥይት ተኩሷል። በኬፕታውን ሊቀጳጳስ ደዝመንቱቱ በሕዝብ ዘንድ ያላቸውን ተደማጭነት በጸረ ዙማ የተቃውሞ ሰልፍ ላይ ተጠቅመውበታል። በዚያ ሰልፈኞች ሰንደቅ ዓላማ ሲያውለበልቡና ምክር ቤቱን እንደ ሰንሰለት እጅ ለእጅ በመያዝ ከበው ታይተዋል። በመጨረሻም መንግስት ባደራጀው የስኮላርሺፕ ፕሮግራም ዚምባብዌ በሚገኘው የሀራሬ ቴክኖሎጂ ተቋም እንዲሰለጥኑ የተላኩ ተማሪዎች የጁባ ባለሥልጣናት ክፍያውን ባለማሟላታቸው ወደ ሀገራቸው ተመልሰዋል። በነገራችን ላይ ሌላ በመጨረሻ አንድ ዜና ላንብብ። የአራተኛ ክፍለ ጦር ዋና አዛዥ የነበሩት ሌፍትናንት ጀነራል ጃጋ ማኬሎ ከዚህ ዓለም በ97 ዓመታቸው ተለይተዋል። የቀብራቸው ስነሥርዓት በመጪው እሁድ በቅዱስ ስላሴ ካቴድራል እንደሚፈጸም የቤተሰብ አባላት የሰጡን መረጃ ያመለክታል። አድማጮች፣ ፕሮግራማችን በዚሁ ተጠቃለለ። ነገ ከምሽቱ ሶስት ሰዓት እንገናኛለን። ከዚህ የበገና ዜማ በኋላ የትግርኛ ፕሮግራማችን ይቀጥላል። ከዛ የትግርኛው ይረከባል። በእኛ በኩል ሰላም ደህና ደሩ አቶ ዓለሙ አጋን ጋብዣለሁ። እንዲሁም የሙያ ባልደረባዬን ንጉሴ አክሊሉን ይዣለሁ። በድጋሚ አቶ ዓለሙን እኛ ስንጠራ እንዲህ ነው አለኝ ንጉሴ፣ መጋቤ ስብሃት ነው የምንላቸው። እኛ መጋቤ ስብሃት ዓለሙ አጋ ይህንን ሲመታቸውን እንዴት አገኙት? ምንስ ማለት ነው? መጋቢ ስብሐት ማለት ምስጋናን የሚመግብ የሚል ነው። ይህም ማዕረግ የተሰጠኝ ያው አቶ ንጉሴ አክሊሉ ባለበት ጳጳሱም ባሉበት ነው። ይህም ደግሞ ያው ለብዙ ዓመት በገና ደረድር እየደረደርኩ እያለሁ ስለሆነ ነው። ስለዚህ በቋሚነት መጋቤ ስብሐት ይቅርታ ይሄ ያለፈውን ነገር ነው የሰለሞንንና የነነጉሴን ድምፅ ያመጣብን። በጣም ይቅርታ እንጠይቃለን። እኔ ሰዓቴን ጨርሼ ተሰናብቼ ወጥቻለሁ። እንግዲህ ለተፈጠረው ስህተት ይቅርታ እንጠይቃለን። የትግርኛ ፕሮግራማችን ይቀጥላል። ደህና ደሩ። ይቅርታ በጣም